አሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ህዳር 1 2013 ዓ.ም ምሽት የጋቢና ቪኦኤ ፕሮግራማችን ጀመረ። ለዛሬ ምሽት በኢትዮጵያ ወቅታዊ ጉዳዮች ዙሪያ ከሶማሌ ክልል ተጠባባቂ ርዕሰ መስተዳድር ጋር የተደረገ ቆይታ ይኖረናል። ልክ ትግራይ ሌላ ሀገር እንደሆነች በአህጉራዊና ዓለምአቀፋዊ ድርጅቶች የሚመራ ድርድር ሊኖር አይችልም። ይሄ ቀጥታ በሀገር ጉዳይ ጣልቃ መግባት ስለሚሆን አይፈቀዱም። የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድን የሰማችሁት ሙሉ ቃለ መጠይቁ በአብይ ርዕሳችን ይቀርባል። የዘንቢል መልስ ዘመቻ ዋናው ኢትዮጵያን ከፕላስቲክ ነፃ ለማድረግ ነው። የግሪን ኢትዮጵያ የድኅረ ገጽ እንቅስቃሴ መስራች የሆነችው ኤልሻዳይ ግርማን የሰማችሁት። በቅርቡ ከዘንቢል መልስ የተሰኘ አካባቢን ከፕላስቲክ ምርቶች የማጽዳት ዘመቻን ጨምሮ ሌሎች እንቅስቃሴው የሚያከናውናቸውን ስራዎች በምሽቱ ልታጋረን እንግዳ አርገናታል። እንደምናመሽታችኋል የተከበራችሁ አድማጮች ምሽቱን ከኛ ጋር ከቆያችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው፣ ወደ እሷ ላሳልፋችሁ። አመሰግናለሁ ስመኝሽ። በድጋሚ እንደምን አምሽታችኋል። በምዕራብና ቄለም ወለጋ ዞኖች አንዳንድ ከተሞችና ወረዳዎች ውስጥ የስልክና ኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ለማግኘት እንደተቸገሩ አንዳንድ ግለሰቦች ገለጹ። የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በተጠቀሱት ስፍራዎች አገልግሎቱ ስለመቋረጡ መረጃ እንደሌላቸው አስታውቋል። መንግስት በቦታው የሚንቀሳቀሱ አጥፊ ኃይሎች ላይ እርምጃ እየወሰደ ነው አካባ አካባቢውን ሰላም ለማድረግም እርምጃው ይቀጥላል፣ ሲሉ አቶ ጌታቸው አክለዋል። በዚህ ዙሪያ ከኢትዮ ቴሌኮም የስራ ኃላፊዎች ጋር የአሜሪካ ድምፅ መረጃ ለማግኘት አልቻለም ዜናውን ያደረሰን ናኮር መልካ ነው የማሊ የቀድሞ ፕሬዝዳንት አማኒ ቱማኒ ቱሬ በሰባ ሁለት ዓመታቸው አረፉ የቀድሞ ፕሬዝዳንት ቱርክ ውስጥ እንዳረፉ ነው ሮይተርስ የዘገበው የህልፈታቸው ምክንያትም አልተገለጸም የቀድሞ የጦር ሰራዊት ጄኔራል የነበሩት ፕሬዝዳንቱ ምርጫዎችን ጨምሮ በማሊ የዴሞክራሲ ለውጥ ለማካሄድ ባደረጓቸው ጥረቶች ይወደሳሉ ከስምንት ዓመታት በፊት በመፈንቅለ መንግስት የተወገዱ ሲሆን ከሳቸው በኋላ በትረ ስልጣኑን የጨበጡት ኢብራሂም ቦባካርም ከሶስት ወራት በፊት በመፈንቅለ መንግስት እንደወረዱ ይታወሳል። የተባበሩት አረብ ኤምሬቶች ውስጥ ለናይጄሪያው ሽብርተኛ ቡድን ለቦኮ ሀራም የገንዘብ ድጋፍ በማድረግ የተከሰሱ ስድስት ናይጄሪያውያን ከአስር አመት እስከ እድሜ ልክ እስራት የሚደርስ ቅጣት ተወሰነባቸው። ዴሊ ትረስት የተባለው ጋዜጣ በወጣው ሪፖርት ከሶስት አመታት በፊት የታሰሩት ተከሳሾቹ ባለፈው አመት ቅጣቱ ተፈርዶባቸው የነበረ ሲሆን ይግባኝ ፍርድ ቤት ቅጣቱን አጽንቶታል ሰዎቹ እንደ ብርሃን አቆጣጠር ከ2015 እስከ 2016 በነበረ ጊዜ ውስጥ ለቦኮ ሀራም የሚውል 7800 ዶላር ከዱባይ ወደ ናይጄሪያ ልከዋል በሚል ን የተወነጀሉት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሪፐብሊካኖች እንዲሰረዝ በሚሹት ኦባማ ኬር ተብሎ በሚታወቀው ለአቅም ተመጣጣኝ የሆነ የጤና ዋስትና ጉዳይ ግራ ቀኝ ክርክር ዛሬ ያደምጣሉ። በቅርቡ ዳኛ ኤሚ ኮኒ ባሬት መሾማቸውን ተከትሎ በጠቅላይ ፍርድ ቤቱ ወጋ አጥባቂ ዳኞች ስድስት ለሶስት አብላጫነት በያዙበት በአሁኑ ወቅት ነው። ክርክሩ የሚሰማው ምንም አይነት የጤና ጠንቅ የማያስከትለውን የኮቪድ-19 መከላከያ ክትባት ፍለጋውን የተመለከተ መልካም ዜና በተሰማ በጥቂት ሰዓታት ውስጥ ብራዚል ውስጥ የሚደረገው የሁለተኛ ዙር የሙከራ ምዕራፍ እንዲቋረጥ ተደርጓል። የቻይናው ሲኖቫክ የሰራው ኮሮናቫክ የተባለ ክትባት በአንደኛው በጎ ፈቃደኛ የሙከራ ተሳታፊ ላይ አሉታዊ የጤና እክል ካስከተለ በኋላ እንዲቋረጥ መደረጉን ነው የብራዚል የጤና ተቆጣጣሪ አካል ያስታወቀው። የክትባት ሙከራ ተሳታፊ በመታመሙ ሙከራው እንዲቋረጥ ሲደረግ ይህ ሶስተኛው ዙር መሆኑ ነው። ቀደም ብሎ በተሰማ መልካም ዜና ደግሞ የዩናይትድ ስቴትስ የምግብና መድኃኒት አስተዳደር ኤፍዲኤ በሰው የተፈጥሮ የበሽታ መከላከያ አምሳን ለተሰራ መድኃኒት በኮቪድ-19 ለአጣዳፊ ህክምና እንዲሰጥ ፈቃድ ሰጠ። ባምላኒቪማ የተሰኘው መድኃኒትን በጋራ የቀመሙት የዩናይትድ ስቴትሱ ኢላይሊሊ እና የካናዳው አብሴሌራ ኩባንያዎች ናቸው። መድኃኒቱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በኮቪድ-19 በታመሙበት ጊዜ ከተሰጣቸው መድኃኒት ጋር ተመሳሳይ ይዞታ ያለው ነው። ኤፍዲኤ መድኃኒቱ እድሜያቸው 12 እና ከ12 ዓመት በላይ ለሆኑና በኮቪድ-19 በከፋ ሁኔታ በጽኑ ለታመሙ ሰዎች በአጣዳፊ ህክምና እንዲሰጥ ነው የፈቀደው። ይህ በእንዲህ እንዳለ ዩናይትድ ስቴትስ ውስጥ ባሳለፍነው ሳምንት በየቀኑ በአማካኝ ከ100 ሺህ በላይ የኮሮና ቫይረስ ተያዦች ተገኝተዋል። ሆስፒታል የሚገቡ ሰዎች ቁጥርም ትላንትና ሰኞ ብቻ 5 ከ59 ሺ በላይ እንደነበረም ተገልጿል። አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መርሃ ግብሮች ጋር አብራችሁ ትቆዩ ዘንድ ጋብዛለሁ። የደን ገረመው ከዋሽንግተን ዲሲ ይህንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ በአብይ ርዕሳችን ወደ ያዝነው ጉዳይ እንለፍ። የሶማሌ ክልል በኢትዮጵያ አስተማማኝ ሰላም እንዲሰፍንና የፌዴራል መንግስትንም በሚጠበቅበት ሁሉ ለመደገፍ ዝግጁ እንደሆነ አስታወቀ። የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በትግራይ ክልል እየተወሰደ ነው ያሉት ህግን የማስከበር ዘመቻ በአጭር ጊዜ ይጠናቀቃል ብለው እንደሚያምኑ ገልጸዋል። የትግራይ ክልል የድርድር ጥያቄ ከማቅረቡ በፊት ሕገ መንግስቱን በመጣስ ያካሄደውን ምርጫ ውድቅ ማድረግ፣ በውስጡ የደበቃቸውን ወንጀለኞች አሳልፎ መስጠትና ለሰላም ዝግጁ መሆኑን ማረጋገጥ ነበረበት ያሉት አቶ ሙስጠፌ ይህን ሕግን የማስከበር እርምጃ እንጂ ዓለም አቀፍ ድርድር አያስፈልገውም ብለዋል። ሁሉም ክልሎች የትግራይ ክልል ተወላጆችን መብት ያለ አግባብ እንዳይጥሱም አቅጣጫ እንደተቀመጠላቸውም አስታውቋል። ከተጠባባቂ ርዕሰ መስተዳደር አቶ ሙስጠፌ መሐመድ ጋር ቆይታ ያደረገው አዲስ ቸኮል ነው። ቀጥሎ ይቀርባል። ልክ የዛሬ ሳምንት ጠቅላይ ሚኒስትር አብይ አህመድ ህወሀት በሰሜን እዝ ላይ እርምጃ መውሰዱን አስታውቀው ነበር። የትግራይ ክልል ግን የሰሜን እዝ ከኔ ጎን ቆመ እንጂ የወሰድኩት እርምጃ የለም ይላል። በዚ ያለ ሁት ጠቅላይ ሚኒስትር ዶክተር አብይ እንደተናገሩት የሰሜን እዝ በህወሀት ሀይሎች ተጠቅተዋል። ለዚህ እንደ ማስረጃ ማቅረብ የሚቻለው የትግራይ ክልል ፕሬዚደንት ዶክተር ደብረጽዮን ራሳቸው ይሄን ያመኑ ይመስለኛል። እዚህ ያለውን እዝ በቁጥራችን ስር አድርገናል፣ ትግራይ ህዝብን ለመጨፍጨፍ የሚጠቀሙበት የነበሩትን መሳሪያዎች በቁጥራችን ስር አድርገናል የሚል ተናግሯል። እና እዙ ከኛ ጋር አስተላለፉን አስተካክሏል የሚለውን ነገር የፈጠራ ወሬ ነው። ባሳለፍነው አንድ ሳምንት በርካታ ወታደራዊ ድሎች ተገኝተዋል፣ ያሉት አቶ ሙስጠፌ በዚህ ሂደት የሰላማዊ ነዋሪዎች እንዳይጠቁ የተደረገው ጥንቃቄም ስኬታማ ነበር ይላሉ። የትግራይ ክልል ባለፉት ሁለት ቀናት ለአህጉራዊና ክፍለ አህጉራዊ ተቋማት ስላቀረበው የድርድር ጥያቄም ትግራይ ሉዓላዊ ሀገር ባልሆነችበት ሁኔታ መሰል ጥያቄ መቅረቡ ስህተት ነው ይላሉ። መንግስት ድርድር ምን ጊዜም ዘጊቱ አላለም። ሆኖም ግን ድርድሩ በህገ መንግስቱ ማዕቀፍ ውስጥ የሚደረግ እንጂ ልክ ትግራይ ሌላ ሀገር እንደሆነች በአህጉራዊና ዓለም አቀፋዊ ድርጅቶች የሚመራ ድርድር ሊኖር አይችልም። ይሄ ቀጥታ በሀገር ጉዳይ ጣልቃ መግባት ስለሚሆን አይፈቀድም። ሆኖም ግን ይሄ የህግ ማስከበር ኦፕሬሽን እንዲጀመር ያደረጉ ነገሮችን ህወሀት መተው አለበት። እነዚህ ነገሮችን ከተወው እንግዲህ ለድርድር ዝግጁ መሆኑን በዛ ነው የሚያስመሰክረው። ከነዚህ ውስጥ እንግዲህ አላሳልፍኝ ያላቸው ወንጀሎች ማሳለፍ፣ ለህገ መንግስቱ ተገዢ ሆኖ በውሸት ያካሄደውን ምርጫ መሰረዝ እንዳለበትና ምርጫው ትክክል እንዳልሆነ ማመን አለበት። እንደዚህ እንደዚህ በሳሰሉ አንዳንድ እርምጃዎችን ቢወስዱ እንግዲህ ለድርድር ዝግጁ ናቸው የሚል ስሜት ሊሰጥ ይችላል። እነዚህ በሌሉበት ሁኔታ ህገ ወጥ አሰራሮቹን እንዳለ አቅፎ ህገወጥ ግለሰቦችንና በወንጀል የሚፈለጉትን ተጠርጣሪዎች በስሩ በጉያው ደብቆ የፌደራል መንግስትን ማንዴት አልቀበልን ብሎ ኢንተርናሽናል ድርድር ብሎ ነገር የለም። በሌላ በኩል አሁን የዓለም አቀፍ ተቋማት በእናንተ በኩል ሰሞኑን እየተካሄደ ያለው ዘመቻ ያው ህግ የማስከበር ዘመቻ ነው የሚባለው። ይሄ ግን ህግ የማስከበር ዘመቻ ተብሎ አሁን የተጀመረው ወደ እርስ በርስ ጦርነት ሊያድግ ይችላል ብለው ይሰጋሉ። በዚህ ረገድ የእርሱ አቋም ምንድን ነው? እኛ አቋም የእርስ በእርስ ጦርነት እንዳይካሄድ የሚደረግ የህግ ማስከበር ዘመቻ ነው ብዬ አምናለሁ። ምክንያቱም ህወሓት ስልጣን ካጣ ወዲህ በተለያዩ ሀገራችን ክፍሎች ከፍተኛ የሽብርና ግጭት ተግባራት ሲፈጽም ቆይቷል። ከእነዚህ ውስጥ በመጨረሻ ባለፈው ሳምንታት ያየነው ወለጋ አካባቢ በጣም አሰቃቂ ሁኔታ የኢትዮጵያ ዜጎች የተገደሉበት ሁኔታ ነው ያለው። እንደዚህንና መሰል አሸባሪ ስራዎችን ሲሰራ የሽብር ስራዎችን የሚሰራ የቆየ ድርጅት ነው ከፍተኛ ሀይ ፕሮፋይል የሆኑ በከፍተኛ አመራር ላይ የተሞከሩ እና የተፈጸሙ ግድያዎች ተካሄዷል በሀገራችን የዚህ ሁሉ አቀናባባሪ ህወሀት ለመሆኑ ደግሞ ከበቂ በላይ ማስረጃ ተሰብስቧል ስለዚህ ትግራይን እንደ ነጻ መሬት በመጠቀም ሌላውን የኢትዮጵያ ክፍል እንዳይረጋጋ ሰላም እንዳያገኝ እኛ ስልጣን ስላጣን እኛ የበላይነት ስላጣን ሌላው ሰላም ማግኘት የለበትም በሚል በፍጹም ተቀባይነት በሌለው አማራ አስተሳሰብ ያው እንደምት ነው የቆየው። ስለዚህ እንዲያውም ይሄ ኦፕሬሽን ባይሰራ ሀገሪቷ ወደ እርስ በርስ ጦርነት ትገባለች የሚለው ሚዛን ይዘፋል። ምክንያቱም ህገወጥ የሆነ ቡድን አንድን ክልል ሙሉ በሙሉ በተቆጣጠረበት ሁኔታ እዛ ክልል ያለውን ጠቅላላ ሪሶርስ ለሽብርና አገር ለማፍረስ በሚጠቀምበት ሁኔታ የእርስ በርስ ጦርነት አይመጣም ብሎ መቀመጥ በፍጹም የማይመስል ነገር ነው። ስለዚህ አሁን የተጀመረው የህግ ማስከበር ኦፕሬሽን የእርስ በርስ ጦርነት አገሪቷ እንዳትገባ ለማስቆም የሚደረግ ጥረት እንጂ ወደ እርስ በርስ ጦርነት የሚያመራ አይደለም ብዬ አምናለሁ። እሺ፣ በሌላ በኩል አሁን ወደ ትግራይ የሚወስዱ መንገዶች ሁሉም ተዘግተዋል። ባንኮች ዝግ ናቸው። በረራም የለም። እነህ፣ ያው ጫና ከመፍጠር አንጻር የተሳሰበባቸው የተወሰዱ እርምጃዎች ሊሆን ይችላሉ። ነገር ግን ይህ በተራዘመ ቁጥር ህብረተሰቡን አይጎዳም ወይ? ይህ እርምጃስ በምን ያህል ጊዜ ልጠናቀቅ ይችላል የሚለውን እስኪ የመንግስት ሀሳብ ይሄ ኦፕሬሽን በጣም በአጭር ጊዜና ብዙ ዋጋ ሳያስከፍል እንዲጠናቀቅ ነው። በዚህ ነው የተሰራ ያለው። እንግዲህ ገጡ ቡድን የትግራይ ህዝብ እንደ መያዣ ይዞ ወደ ግጭት የሚያመራ ተግባራት በመፈጸሙ በመጨረሻ የመከላከያ ሰራዊትን በማጥቃቱ የመጣ ግጭት ነው። ስለዚህ እንግዲህ በግጭት ደግሞ ዜሮ ሁሉ ነገር ዜሮ ይሆናል። ምንም አይነት በንጹሀን ዜሮች ላይ የሚደርስ ችግር አይኖርም ተብሎ አታምኑም። ነገር ግን ያንን ያ ብዙ እንዳይሆን ከፍተኛ ጥንቃቄ የተደረገ ነው። በሌላ በኩል ከትግራይ ክልል ውጭ የሚኖሩ የትግራይ ተወላጆች ያለ አግባብ እየተያዙ ስለመሆናቸው ለቀረበላቸው ጥያቄ ሁሉም የሀገሪቱ ክልሎች የትግራይ ተወላጆችን ያለ አግባብ እንዳይዙ ወይም መብታቸውን የሚጥስ እርምጃ እንዳይወሰድባቸው የጋራ አቅጣጫ ተቀምጧል ብለዋል። ይሁንና ከሌሎች ብሔር ተወላጆች መካከል በወንጀል ተጠርጥረው የሚያዙ ሊኖሩ እንደሚችሉ ሁሉ ከትግራይም በተመሳሳይ የሚያዙ ሊኖሩ ይችላሉ ብለዋል። በዚህ ሂደት እርሳቸው የሚመሩት የሶማሌ ክልል ከተቃዋሚዎች ጋር በጋራ በመስራት የክልሉን ሰላም በማረጋገጥ እንዲሁም ከአጎራባች ክልሎችና ከፌደ ከፌዴራል መንግስት ጋር ተባብሮ በመስራት ነገር ክልሉ የሚጠበቅበትን እያደረገ ነው ብለዋል። ከተቃዋሚዎች ጋር ጥሩ መግባባት ነው ያለው። ጥሩ እየሰራን ነው። በእኛ ክልል እንደምታውቀው እንግዲህ የፖለቲካ ፓርቲዎች ያህል ተጽዕኖ ያላቸው የሀገር ሽማግሌዎች አሉ። ስለዚህ በሀገር ሽማግሌዎች ደረጃ ጥሩ ትብብር እየሰራን ያለ ነው። አልፎ አልፎ አለመግባባቶች ሲፈጠሩ እነሱ እየገቡ እየዳኙ እንዲፈቱ እየሰራን ያለ ነው። በጣም ጥሩ ሁኔታ ነው ያለው። በነፃነት ይንቀሳቀሳሉ የተቃዋሚ ፓርቲዎች። የጎላ ችግር የለም። በዚህ ዙሪያ ጥሩ ነው ያለው ሁኔታ። ጸጥታን በተመለከተ የክልሉ ጸጥታ ምክር ቤት በየሁለት ቀኑ እየተሰበሰበ የስጋት ቀጠናዎችን የለየ በእነዚህ ዳዎች መሰራት ያለበት ስራዎችንም እየሰራ ይገኛል በአጠቃላይ ከአልሸባብ ጋር በተያያዘ ከጎረቤት ክልሎች ጋር በተያያዘ እንዲሁም ከተማ አካባቢ ብሔርና ጎሳ መሰረት ያደረገ ጥቃቶችን ለመፈጸም የሚንቀሳቀሱ ኃይሎችን ለማቆም ጥሩ እቅድ ሰርተናል። የጸጥታ አካላትን በከፍተኛ ዝግጅት ላይ ይገኛሉ። በጣም በጣም አስተማማኝ የሆነ ሰላም ነው የሶማሌ ክልል ያለው። አጎራባች በተመለከተ ከኦሮሚያ ክልል ጋር ያለን በጣም ጥብቅ ጸጥታ አብሮ መስራት አለ የተለያዩ ዞኖች ኮማንድ ፖስት በጋራ ሰርተው በዛ በቦርደር አካባቢ በጎረባች ድንበር አካባቢ ችግሮች እንዳይፈጠሩ እየሰሩ ነው። በጣም ጥሩ ሁኔታ ነው ያለው። በዛም ወደ አፋር አካባቢም አልፎ አልፎ ግጭቶች ይነሱን ነበር። ዋናው የዚህ ግጭት ቀስቃሽ በኛ እምነት ህወሓት ነበር ብለን ስለምናምን አሁን እንዲያውም ኦፕሬሽኖች ከጀመሩ በኋላ የመቀዛቀዝ ሁኔታ ይታያል። በዚያ በኩልም ጥሩ ተስፋ ይታያል። ፌዴራል መንግስትን በተመለከተ እኛ እንግዲህ እንደ ፌደራል መንግስቱ አካል የሚጠበቀንን ግን ሁሉ ለማድረግ ዝግጁ ነን። በማንኛው በምንችለው የፌዴራል መንግስትን ለማገዝ እንሰራለን። የፌዴራል መንግስት ሀገርቷ አንድነት ለማስጠበቅ ፌዴራሊዝም፣ እውነተኛ ፌዴራሊዝም ተግባራዊ ለማድረግ የሚያደርጋቸው እንቅስቃሴዎችን ይስፋልን። ባለፉት ሁለት ዓመት ተኩል ክልላችን ያገኘው ሰላም፣ የኢኮኖሚ ተጠቃሚነት ከፍተኛ ስለሆነ ያንን ለማስጠበቅ መብታችንን እንደምንጠይቀው ሁሉ ግደታችንን ለማውጣት ዝግጁ ነን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። አድማጮቹ እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ወደ ቀጣዩ ዝግጅታችን እንለፍ። ኤልሻዳይ ግርማ በአትላንታ ጆርጂያ የቴክኖሎጂ ኢንስቲትዩት የሶስተኛ ዓመት የአካባቢያዊ ምህንድስና ተማሪና የግሪን ኢትዮጵያ የድህረ ገጽ እንቅስቃሴ መስራች ናት። ከተመሠረተ አጭር ጊዜ የሆነው የግሪን ኢትዮጵያ እንቅስቃሴ እንደ ታላቁ ህዳሴ ግድብ በአንበጣ ወረርሽኝ እንዲሁም በእንቦጭ አረም ያሉ ሀገራዊ ጉዳዮች ላይ እንቅስቃሴ ሲያደርግ የቆየ ሲሆን በአሁኑ ወቅት ደግሞ ከዘንቢል መልስ የሚል ዘመቻ ጀምሯል። ከዘንቢል መልስ ኢትዮጵያን ከፕላስቲክ ከረጢቶችና ምርቶች ነጻ በማውጣት አካባቢን የማጽዳት ዓላማ ይዞ የሚንቀሳቀስ ሲሆን ዘምቢልን የመሳሰሉና በድጋሚ ጥቅም ላይ የሚውሉ እንዲሁም አርጅተው ሲጣሉ አካባቢን የማይበክሉ መገበያዎችን ሰዎች እንዲጠቀሙ እያስተዋወቀ ይገኛል። ኤደን ገረመው ከእንቅስቃሴው መስራች ኤልሻዳይ ግርማ ጋር የነበራት ቆይታ እንደሚከተለው ተሰናድቷል። በኤልሻዳይ ግርማ የተመሰረተው የዘንቢል መልስ ዘመቻ በተለያዩ ማህበራዊ ሚዲያዎች ላይ ታዋቂና ተጽዕኖ ፈጣሪ ግለሰቦችን ዘንቢል ይዘው ሲጠቀሙ የሚያሳይ ምስሎችን በማሰራጨት ግንዛቤ ለመፍጠር እየተንቀሳቀሰ ነው። ዘንቢል ከሰሌን የሚሰራና ለረዥም ጊዜ የሚያገለግል ከረጢት ሲሆን ከገበያ ርቆ ሙሉ ለሙሉ በፕላስቲክ ከረጢቶች ከተተካ ጥቂት አስርት ዓመታት አለፉት። በአካባቢ ጥበቃ ዙሪያ የሚንቀሳቀሰው ግሪን ኢትዮጵያም ተመልሰው ጥቅም ላይ መዋል የሚ እንዲችሉ ዘንቢልና የጨርቅ ከረጢቶችን ወደ ገበያውን ለማምጣትና ፌስታል በአካባቢ ላይ እየጣለ ያለውን ተጽዕኖ ለመቅረፍ ስለጀመረው ጉዞ ኤልሻዳይ ታስረዳለች። የዘንቢል መልስ ዘመቻ ዋናው ኢትዮጵያን ከፕላስቲክ ነፃ ለማድረግ ነው እና ዘንቢልን መልስ ስንል ዘንቢል አሁን ከሰኔል ነው የሚሰራው። ሰኔል ደግሞ ቶሎ ሊበሰብስ የሚችል እቃ ነው። ከዛም በተጨማሪ ደግሞ ያው ልብስ የሚሰሩ አብጀቢ የሚሰሩ እንዲሁም ደግሞ ከወረቀት ቦርሳዎች ሪሳይክል ከተደረጉ የወረቀት ቦርሳዎች የሚሰሩ የእቃ መያዣ ዘዴዎች አሉ እና እነሱን እንመልስ በሚል ነው ዘመቻው ማለት ነው። እና ፕላስቲክ ደግሞ ምን ያህል ጎጂ እንደሆነ በአካባቢ፣ ማህበራዊ እና ተፈጥሯዊ ችግሮች አሉት እና ይህንን በማስመልከት ኢትዮጵያዊ የፕላስቲክን ጉዳት በማወቅ እና በማስተማር የዘንቢል መንስ በሚል ዘመቻ ነው የጠረብ ነው ኤልሻዳይ። የፕላስቲክ ፌስታሎችም ሆነ ሌሎች እቃዎች ከተወገዱ በኋላ ከአራት መቶ አመት በላይ በመሬት ውስጥ ሳይበሰብሱ ሊቆዩ እንደሚችሉ በመጥቀስ አካባቢንና ተፈጥሯዊ ስነ ምህዳርን እንዳለ ይዞ ለማቆየት ወደ ሌሎች አካባቢን ወደማይገዱ አማራጮች መሻገር እንዳለብንም ታስረዳለች። የፕላስቲክ ከረጢት ጉዳቶች እንግዲህ ከአገር አልፎ ዓለም እና የአየር ንብረት ለውጥን የሚያጠቃ ችግር ነው እና አሁን ለምሳሌ ስናይ በየአመቱ ከሚመረቱ ቢያንስ ሶስት መቶ ሚሊዮን ቶን ፌስታሎች ውስጥ በዓለም ውስጥ ማለት ነው ሀምሳ ፐርሰንቱ አንድ ጊዜ ብቻ የምንጠቀማቸው ፌስታሎች ናቸው ማንኛውም አይነት ፕላስቲክ ደግሞ ለመበስበስ ከአራት መቶ ሀምሳ አመታት በላይ ሊወስድ ይችላል እንዲሁም ዩኤን እንዳደረገው ጥናት በፈረንጆች አቆጣጠር ሁለት ሺ ሀምሳ ውቅያኖስ ውስጥ ካሉት አሳዎች ውቅያኖስ ውስጥ ያለው ፕላስቲክ መጠን ይበዛል ይባላል እና የፕላስቲክ ሰራበት ንጥረ ነገር ደግሞ ለጤና ጥሩ አይደለም የአየር ንብረት ለውጥ ደግሞ የአለም ሙቀት መጠን ይጨምራል። ቀስ በቀስ ማለት ነው። ከዛም በተጨማሪ ደግሞ እነዚህ የሚወጡት ንጥረ ነገሮች ወይም ኬሚካሎች የሚቃጠልበት አካባቢ ላይ ጭስ በማምጣት እና የሚተኑት ንጥረ ነገሮች የጤና ችግር ያመጣሉ። ሳምባ፣ እና የልብ የተለያዩ አይነት በሽታዎች የሚያመጡ ናቸው ማለት ነው። ኢትዮጵያ ውስጥ ብቻ ደግሞ ባለፉት አስር አመታት ብቻ የምንጠቀማቸው ፕላስቲኮች በጣም በዝተዋል። ኢትዮጵያ ውስጥ ብቻ ስናይ ማለት ነው እና እንዲሁም በአስራ አምስት ፐርሰንት ብቻ ባለፉት አስር አመታት ጨምሯል። አስራ አምስት ፐርሰንት ብዙ ነው እንግዲህ እና ይሄ የሚያሳይ ደግሞ የፕላስቲክ መጠናችን እየጨመረ ነው። እነዚህ ፕላስቲኮች ደግሞ የተለያዩ አይነት እንስሳቶች ሊመገቧቸው ይችላሉ። እርሻ ላይም የሚያመጣው ጉዳት አለ። እነሱ በሚመገቡት ሰዓት ጊዜ ደግሞ ምግብ ፈንሰሉት ገባ ማለት እኛም እንመገባቸዋለን ማለት ነው በጣም ናኖፓርቲክል ስለሆኑ ትናንሽ ስለሆኑ ማለት ነው። ኤልሻዳይ ከዘንቢል መልስ ዘመቻ ከአካባቢ ጥበቃ በተጨማሪም ሰፊ የስራ እድል ለወጣቶችና ሴቶች ሊፈጥር ይችላልም ትላለች። ብዙ ኢትዮጵያዊ ፌስታል እየተጠቀመ ያለው ብዙ የፌስታል የሚያቀርቡም የተለያዩ ድርጅቶች አሉ። እና እኛ ማድረግ የምንፈልገው ልክ እንደ ድልድይ ሆነን ወይም ደግሞ ኢትዮጵያ ውስጥ ለብቻቸው ሴቶችን ሊሆን ይችላሉ፣ የተለያዩ ማህበረሰቦች ዘንቢልን የሚያመርቱ ከረጢቶችን የሚሰፉ ሰዎች ጋር ማገናኘት ነው የምንፈልገው። እና የሚገርመው ነገር ደግሞ የዘንቢል ራሱ ብዙ አይገኝም አዲስ አበባ ውስጥ። በተለይ የፕላስቲክ ዘንቢል መረት ጀምሯል፣ እና የፕላስቲክ ዘንቢል ደግሞ ያው ችግሩን ያባብሰዋል እንጂ አይጠቅም። ምክንያቱም የፕላስቲክ ዘንቢልን ደጋግመን መጠቀም ምችልም፣ መጨረሻ ላይ ሲጣል ፕላስቲክ ነው። እና ዘንቢል አምራቾች የተለያዩ የኢትዮጵያ ክፍሎች ላይ ይገኛሉ፣ እና ይሄ ዘመቻ እንዲሁም በኢኮኖሚ ዘርፍ ላይ በጣም ይረዳል። ይች ይችላል። ከዘንቢል መልስ ዘመቻ ቤቲጂ ዘሪቱ ከበደ እማማ ጽዮንን የመሳሰሉ ተጽዕኖ ፈጣሪ ግለሰቦችን በመጠቀም ዘንቢልን መልሶ ለማምጣት እየተንቀሳቀሰ ሲሆን በተጨማሪም ከፕላስቲክ ጋር ተያይዞ በሀገሪቱ ውስጥ ያለው ህግ እንዲቀየርም እየጣረ መሆኑን ኤልሻዳይ ታስረዳለች። ከህግ ጋር በተያያዘ ያለበት ደረጃ በጣም ጥሩ ነው ብዬ ነው የማስበው። ከአስር ዓመታት በላይ ይሆናል ስ አዲስ የሚባል ተቋም ፕላስቲክን ባን ለማድረግ እንቅስቃሴ ነበረ እና ቢሆንም ግን ያን ያህል አልተሳካም። ግን በፈረንጆች አቆጣጠር በሁለት ሺ ሰባት ወይም ከአስራ ሶስት ዓመታት በፊት አንድ ህግ ወጥቶ ነበር እና ይሄ ህግ ምንድነው የሚለው ከዜሮ ነጥብ ዜሮ ሶስት ሚሊ ሜትር በታች የሆኑ ፕላስቲክ ከረጢቶችን ወይም ፌስታሎችን አገር ውስጥ መስራትም፣ ማስገባትም መጠቀምም አይችልም የሚል ህግ ወጥቶ ነበር። ቢሆንም ግን ህጉ በስነስርዓት አልተ ማስከብ አልተገበረም እና ለውጥ አላመጣም። ፌስታሎች አሁንም እያየን ነው። አሁን የሚደረገው ዘመቻ ዲጂታል ካምፓኒ የጀመረው በቅርብ ጊዜ ነው። ግሎበ ፔፐርስ ባለፈው ዓመት በሁለት ሺ አስራ ዘጠኝ ድረገጽ ላይ ያለ አቤቱታ ማካሄድ ደግሞ አስጀምሮታል ማለት ነው። ከአስር ሺህ በላይ ፊርማዎችን አግኝቷል ያ ፔቲሽን እና አሁን ኛ ግሩፕ ከኢትዮጵያ የአካባቢ የደን እና የአየር ንብረት ለውጥ ኮሚሽን ጋር አብሮ ጎን ለጎን በመስራት በጃንዋሪ 2020 በፈረንጆች አቆጣጠር የረቂቅ ሕግ ወይም ደግሞ የሕግ ማስታወቂያ ሊወጣ ችሏል እና ይሄ ሕግ ኢትዮጵያ ከፕላስቲክ በተለይ ደግሞ አንድ ጊዜ ብቻ ከምንጠቀማቸው ፕላስቲኮች ነፃ እንድትሆን የሚያደርግ ሕግ አውጥቶ ነበር እና ወደ ፓርላመንት ተልኮ ኮመንት ተሰጥቶት አስተያየት ተሰጥቶት ተመልሷል እና ከስድስት ወር በኋላ እን ይሆናል በማለት ነበረ ቢሆንም ግን ያው በኮሮና ቫይረስ ምክንያት ትንሽ ቀስ ሊል ይችላል ማለት ነው። ኤልሻዳይ ግርማ አሁን ላይ በማህበራዊ ድረገጾች ላይ ያለው ከዘንቢል መልስ ዘመቻ በቀጣይ ወደ ህብረተሰቡ ዘንድ ወርዶ ግንዛቤ ለማስጨበጥ በሰፊው እንደሚሰራም ጠቁማለች። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን ኤልሻዳይ ግርማን እናመሰግናለን። በምዕራብና ቄሌም ወለጋ ዞኖች ውስጥ የሚገኙ አንዳንድ ከተሞችና ወረዳዎች ውስጥ የስልክና ኢንተርኔት አገልግሎት መቋረጡን ቤተሰቦቻቸውን ለማግኘት የተቸገሩ ግለሰቦች ገልጸዋል። የኦሮሚያ ኮሚዩኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ግን በተጠቀሱት ስፍራዎች አገልግሎት ስለመቋረጡ መረጃ እንደሌላቸው አስታውቋል። መንግስት በቦታው የሚንቀሳቀሱ አጥፊ ኃይሎች ላይ እርምጃ እየወሰደ ነው። አካባቢውን ሰላም ለማድረግ እርምጃው ይቀጥላል ሲሉም አቶ ጌታቸው አስታውቀዋል። በዚህ ዙሪያ ከኢትዮ ቴሌኮም የስራ ኃላፊዎች መረጃ ለማግኘት አልተቻለም። ተጨማሪ ዝርዝሩን ናኮር መልካ ልኮልናል። ወጣት ኩሳ ዲንቃ በቡራዩ ከተማ ነዋሪ እንደሆነ ይናገራል። ከባለፈው ሳምንት ዕለተ አርብ ጀምሮ በቄለም ወለጋ የሚኖሩ ቤተሰቦቹን በስልክ አግኝቶ ለማነጋገር መቸገሩን ይገልጻል። ኩሳ በዚህም ምክንያት መጨነቁን ተናግሯል። ቄለም ወለጋ አካባቢ ነው ቤተሰቦች የሚኖሩት። ከአርቡ ጀምሮ እነሱ እንዳገኛቸው አልቻልኩም። ምክንያቱም ደግሞ ተሳፋሪዎች ከዛ የመጡ ሲነግዱን ኔትወርክ ተቋርጧል፣ እንደሚሄድም ተቋርጧል ሲሉ ነው የሰማሁት እንጂ ምንም ተጨባጭ መረጃ አይደል። እኔ አሁን በጣም ማለት ነው ቤተሰቦቼን ድሮ በየቀኑ አገኛቸው ነበር አገኛቸው አልቻልኩም፣ እና በጣም የከፋ ጋዙት ያለ። ሌላው የነቀምቴ ከተማ ነዋሪው አቶ ጋሩማ ተሰማ እንዲሁም በምራብ ወለጋ ጉሊሶ የሚገኙትን ቤተሰቦቻቸውን በስልክ ለማግኘት እንዳልቻሉ ገልጸዋል። የስልክ አገልግሎቱ ከዚህ ቀደምም ከስድስት ወራት በፊት ተቋርጦ ነበር። መንግስት በአካባቢው የሚንቀሳቀሱ ሸማቂዎች ላይ እርምጃ ለመውሰድ አገልግሎቱን አቋርጦ ስለነበር አሁንም በዚያ ምክንያት የተቋረጠ መስሎኝ ስለ ቤተሰቦች ደህንነት ተጨንቅ ያለው ብለዋል አቶ ጋሩማ። የስልክና ኢንተርኔት አገልግሎቱ በምዕራብ ወለጋ ላሎ አሳቢ፣ አይራ፣ ጉሊሶ፣ ነጆ፣ መነሲቡ፣ ቂልጡ ካራ፣ ቦጂ ድርመጂና ቤጊ እንዲሁም በቄለም ወለጋ ደምቢዶሎ፣ ጊዳሚና አንፊሎ የተቋረጠ መሆኑን ስልክ በመደወል ባለመስራቱ አረጋግጫለው። የኢትዮ ቴሌኮም ምዕራብ ቀጠና ኃላፊ እንዲሁም የኢትዮ ቴሌኮም ከፍተኛ አመራሮች ስልክ ባለማንሳታቸው በዚህ ጉዳይ ዙሪያ ለጊዜው ምላሽ ማግኘት አልተቻለም። ነገር ግን የኢትዮ ቴሌኮም የምዕራብ ቀጠና ኃላፊው አቶ ሙላቱ ጉደታ ትናንት ለቢቢሲ አፋን ኦሮሞ ክፍል በሰጡት ምላሽ በተጠቀሱት አንዳንድ ስፍራዎች ከጥቅምት 25 2013 ዓ.ም ጀምሮ የሞባይልም ሆነ ኢንተርኔት አገልግሎት መቋረጡን ገልጸዋል። በአካባቢዎቹ የቴሌኮም አገልግሎቱ ለምን እንደተቋረጡ እንደማያውቁም አቶ ሙላቱ ገልጸዋል። አገልግሎቱን ለማቋረጥ እና ለማስጀመር ስልጣኑ አልተሰጠንም፣ የእኛ ኃላፊነት ለደንበኞች አገልግሎት መስጠት ነውም ብለዋል። አቶ ሙላቱ የሞባይል ስልክና ኢንተርኔት አገልግሎት መቋረጡን ለኢትዮ ቴሌኮም የበላይ አስተዳደር አስታውቀው ምላሽ እየጠበቁ እንደሆነም ጨምረው ተናግረዋል። የኦሮሚያ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ ጌታቸው ባልቻ ስለ አገልግሎቱ መቋረጥ መረጃ እንደሌላቸው ገልጸዋል። መንግስት በሸማቂዎቹ ላይ እርምጃ ለመውሰድ አገልግሎቱን የሚያ የሚያቋርጥ ከሆነ ለህዝቡ ግልጽ አድርጎ ነውም ብለዋል። እንግዲህ የሀገራችን መጠቃላይ ሰላም እና ደህንነት የማስከበር ስራ በክልላችን ተግባራዊ እየተደረገ ያለው የጥፋት ኃይሎች ኦሮሚያን የጥፋትና የግጭት ክልል በማድረግ የኦሮሞን ህዝብ በማሸበር በአካባቢ በሰላም ወጥቶ መግባት የማይችልበት ሁኔታ እየተፈጠረ ያለበት ከከተሞች፣ ዞኖች እና አንዳንድ የወሰኑ ከበሌዎች አካባቢ የሚታየውን ችግር ሙሉ በሙሉ በመቅረብ ክልሉን ሰላማዊ ለማድረግ እየተሰሩ ያሉ ስራዎች አሉ። እነዚህ ስራዎች በሁለት መልክ የሚገለጹ ሊሆኑ ይችላሉ። ህዝቡን በማወያየትና በማስተባበር ህዝቡ የአካባቢውን ሰላምና ደህንነት እንዲያስከብር በዛ ላይ እየተሰራ ነው። በሌላ በኩል ደግሞ በሰላማዊ መንገድ የሰላማዊ መንገድ የማይመርጡና ወደ ግጭት በማምራት በኃይል እርምጃ ወስደው አካባቢውን ለማሸበር የሚፈልጉ የሸማቂ ቡድን ኃይሎች እርምጃ ተወስዶ ከዚህ እኩይ ተግባራቸው የሚታቀሙ የህዝቡ ሰላማዊ እንቅስቃሴው እንዲሰፍን የማድረግ ስራ እየተሰራ ነው ያለው። ስለዚህ የኢንተርኔትና የሞባይል ማቋረጥ እ በዚህ ደረጃ መረጃ የለኝ። የተቋረጠበት ምክንያት ምንድን ነው? ውስጣዊ የእነሱ የራሳቸው ችግር ሊሆን ይችላል። በተለየ ሁኔታ የሚገለጽ ከሆነ መንግስት ለህዝቡ ግልጽ አድርጎ የሚንቀሳቀስ ስለሆነ ከዚህ በፊትም ያን ችግር ስትፈጠር እርምጃ ወስዶ ለማስተ ያንን ህዝቡን አዌር አድርጎ እንዲያውቅ ተደርጎ የተገደበት ስለሆነ ይሄኛው ከዛ ጋር ይገናኛል፣ አይገናኝም የሚለውን ናይሞሉ መረጃ የለኝም። የክልሉ መንግስት ኮሚኒኬሽንስ ጉዳዮች ማህበራዊ ድረገጽ ላይ የኦሮሚያ ልዩ ኃይል ከሌሎች የክልሉ ጸጥታ አካላት ጋር በመሆን መንግስት ኦነግሸኔ ብሎ የሚጠራው ራሳቸውን የኦሮሞ ነጻነት ሸማቂዎች ብለው የሚጠሩ ቡድኖች ላይ እርምጃ እየወሰደ መሆኑን ገልጿል። በዚህ ዙሪያ ከሸማቂዎቹ ቃል አቀባይ ስልክ ስለማይሰራ ምላሽ ማግኘት አልተቻለም። ከዚህ ቀደም በምዕራብ ኦሮሚያ ታጥቀው በሚንቀሳቀሱ ሸማቂዎች ላይ መንግስት እርምጃ በወሰደበት ጊዜ የቴሌኮም አገልግሎት ለረዥም ጊዜ ተቋርጦ እንደነበረ ይታወሳል። ለአሜሪካ ድምፅ ናኮር መልካ ታምቦ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየንን በፌስቡክ ገጻችን አት ቪኦኤ አማሐሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁ ላኩልን። የነገ ሰው ይበለን። መልካም ምሽት።